ዋሽንግተንና ኦሬገን ግዛቶች ውስጥ ከምርጫው ቀን አስቀድሞ በተካሄዱ የድምፅ አሰጣጦች ላይ የድምፅ ቃጠሎዎች የምርጫ ባለስልጣናትን አሯሩጠዋል። የፖርትላንድ ከተማ ፖሊስ ጣቢያ ቃል አቀባይ ማይክ ብራነን እንዲህ ሲሉ ያስረዳሉ Our officers quickly determined that there was an incendiary device. ፖሊሶቻችን ከድምፅ መስጫ ሳጥኑ ጋር ተያይዘው የተቀመጠ እሳት የሚያስነሳ ቁስ እንደነበር ወዲያውኑ ነው የደረሱበት። ቃጠሎውን ያስነሳው ያ ነው። በነገ ማክሰኞው የምርጫ ዕለትም ችግሮች ሊከሰቱ እንደሚችሉ ነው ባለስልጣናት የሚናገሩት። የሆነ ሆኖ በሳይበር ሴኪሪቲና የመሰረተ ልማት ደህንነት መስሪያ ቤት ከፍተኛ የምርጫ ደህንነት ባለስልጣን የሆኑት ጄን ኤስተርሊን የመሳሰሉ የደህንነት ባለስልጣናት ለመራጮች አትጨነቁ የሚል መልእክት እያስተላለፉ ነው። ያለው አስጊ ሁኔታ በዚህ ደረጃ የተወሳሰበበት ጊዜ ኑሮ አያውቅም። ነገር ግን የምርጫው ሂደት መዋቅራችንም ከአሁን ቀደም ታይቶ በማይታወቅ ደረጃ የተጠበቀ እንዲሆን ተደርጓል። የምርጫው አፈጻጸምም ባለድርሻ ማህበረሰቡም ከዚህ በፊት ከነበረው ሁሉ በላቀ ደረጃ ዝግጁ ሆኗል። ካለፈው እንደ አውሮፓውያን አቆጣጠር 2023 ዓ.ም ጥር ወር አንስቶ የፌዴራል የክፍለ ግዛትና የአካባቢ መንግስታት ማንኛውም አይነት ችግር ቢከሰት ለመዘጋጀት በሚል በተለያዩ ስፍራዎች ከ1300 በላይ የደህንነት ግምገማዎችን አካሂደዋል። በርከት ያሉ የደህንነት ጥበቃ ልምምዶችም ተካሂደዋል። አንድሩ ቦሬን በፍላሽ ፖይንት ተቋም የዓለም አቀፍ ደህንነት ክፍል ዋና ስራ አስኪያጅ ናቸው። የክፍለ ግዛትና የአካባቢ ባለሥልጣናት ከቀደሙት ተሞክሮዎች ትምህርት ለመቅሰም ከአሁን በፊት ተደቅነው የነበሩትን ስጋቶች አጥንተዋል። የፖሊስ ሰራዊቶች፣ የተለያዩ የህዝብ ደህንነት ጥበቃ ተቋማት ባለሥልጣናት እንዲያውቁት ሥልጠና ተሰጥተዋል። ያ መሆኑ ሁከት የመከሰት ዕድል ለመቀነስ ይረዳል። ይሄ ሁሉ ሆኖም የዩናይትድ ስቴትስ የስለላ ባለሥልጣናት የደህንነት ስጋት እንዳለ ነው የሚናገሩት። ከውጭ የሚሰነዘረው ስጋት ምንጩ ከሩሲያ ከኢራን እና ከቻይና መሆኑንም ባለስልጣናቱ ያስጠነቅቃሉ። ሩሲያ የቀድሞ ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሀውስ ቤተ መንግስት እንዲመለሱ ጥረት እያደረገች መሆኗንም ነው ባለስልጣናቱ የሚያሳስቡት። ኢራን ደግሞ ትራምፕን ለመጉዳት በሚል የእሳቸውን ያህል የማያሰጓት አድርጋ የምትመለከታቸው ምክትል ፕሬዚደንት ካመላ ሀሪስ እንዲመረጡ ለመርዳት ነው የምትንቀሳቀስ። So. ቻይና በበኩሏ ይበልጡን ያተኮረችው በዩናይትድ ስቴትስ የምክር ቤት አባላት ምርጫ ላይ መሆኑን የዩናይትድ ስቴትስ የደህንነት ባለስልጣናት ያመለክታሉ። ግዙፉ የቴክኖሎጂ ኩባንያ ማይክሮሶፍት የቻይና የኢንተርኔት ወይም የሳይበር መድረክ ተዋናዮች በቤጂንግ ላይ ትችት የሚሰነዝሩ ሪፐብሊካን የምክር ቤት አባላት ላይ ያነጣጠረ እንቅስቃሴ ማድረጋቸውን አረጋግጧል። ዓላማቸውን ለማሳካት የሚንቀሳቀሱትም ትርምስ እንዲፈጠር በማድረግ ጭምር መሆኑ ተጠቁሟል። ሩሲያ ሁከት ለማነሳሳት እቅድ ያላት መሆኑን አንድ የዩናይትድ ስቴትስ የደህንነት ክትትል መረጃ ገልጾ አስጠንቅቋል። ኢራንም ተመሳሳይ ሙከራ ልታደርግ ትችላለች ተብሏል። ሩሲያ፣ ኢራንና ቻይና እንዲህ ያሉትን ውንጀላዎች ደጋግመው አስተባብለዋቸዋል። ዩናይትድ ስቴትስ ግን ማስረጃ እንዳላት አስታውቃለች። ፔንሲልቬንያ ውስጥ የመራጭ ድምጾች ሲቀዳደዱ፣ ጆርጂያ ውስጥ የውጭ ሀገር ሰዎች ደጋግመው ድምፅ ሲሰጡ የሚያሳዩ ተብለው በማህበራዊ መገናኛ የተሰራጩ የሐሰት ቪዲዮዎችን በማስረጃነት ትጠቅሳለች። እርግጥ ነው የተሰራጩት ቪዲዮዎች ስጋት ፈጥረዋል። የሰዎችን ሀሳብ የማስቀየር አቅም ይኖራቸው እንደሆነ ግን ለመናገር ያስቸግራል። ብራያን ሊስተን ሬከርድድ ፊውቸርስ ኢንሲክት ግሩፕ የሚባል የሳይበር ሴኩሪቲ ተቋም ከፍተኛ የደህንነት ስጋት ተንታኝ ናቸው። እንዲህ ሲሉ ያስረዳሉ። በእኔ አስተያየት ይሄ የመሳካቱ እድል በጣም አነስተኛ ነው። እውነቱን ለመናገር በማኅበራዊ መገናኛ ወይም በቴሌግራም ላይ ከወጡት ሌላ ቪዲዮዎችን አላየናቸውም። ለአሁኑ የምርጫና የደህንነት ባለሥልጣናት መራጮች ለሐሰተኛና የተዛባ መረጃ ጫጫታ ጆሮአችሁን አትስጡ በማለት በምርጫው ሂደት ከዚያም በውጤቱ ላይ እንዲተማመኑ ማረጋገጫ ሊሰጡ እየሞከሩ ናቸው።